ሰውም እንዳየሩ ጸባይ ይቀየራል። ሁሉንም እንደ ራስ ማመን ይቸግራል። በሰው የጠላሁት እንዳይደርስብኝ ስለዚህ ነው ልቤ የሚሰጋብኝ። አሳቡ ጥኔ መክኖ እሸት እንዳይሆን ህልሚ ስሜት እንዳይጎዳ እንዳይሰበር ቅስሜ